ኢትዮጵያ 26 ሚሊዮን ተማሪዎቿን እንደገና ወደ ትምህርት ቤት ለመመለስ እየተዘጋጀች ነው። የኢትዮጵያ ትምህርት ሚኒስቴር አመራሮችና የክልሎች ትምህርት ቢሮ ኃላፊዎች ዛሬ የጀመሩት ውይይትም ካለፈው መጋቢት ወር ጀምሮ በኮሮና ቫይረስ ምክንያት ተዘግተው የቆዩ ትምህርት ቤቶች በሚከፈቱበት ሁኔታ ላይ ያተኮረ ነው። በውይይቱ ማብቂያ ላይ የ2013 መደበኛ ትምህርት መቼ እንደሚጀመርና ሌሎችም የትምህርት ወሳኝ ጉዳዮች ላይ ውሳኔዎች እንደሚተላለፉ ይጠበቃል። ጸሐይ ዳምጠው ተጨማሪ አላት። ዛሬ በአዲስ አበባ የተጀመረው የኢትዮጵያ ትምህርት ሚኒስቴር አመራሮችና የክልል ትምህርት ቢሮ ኃላፊዎች ውይይት ትምህርት ቤቶች በድጋሚ የሚከፈቱበት ሂደት አካል ነው። በውይይቱ ከምዳሰሱ ጉዳዮች መካከል መደበኛ ትምህርት የሚጀመርበት ቀን የስምንተኛና ና አስራ ሁለተኛ ክፍል ክልላዊና ሀገር አቀፍ ፈተና የምሰጥበት ቀን እንዲሁም በግል ትምህርት ቤቶች ላይ እየቀረቡ ያሉት ቅሬታዎች ይገኙበታል። የተጠቀሱትን ጉዳዮች በተመለከተ ውሳኔዎች እንደምተላለፉ የትምህርት ሚኒስትሩ ዶክተር ጌታውን መኩሪያ ገልጿል። እነዚህ አምስት ትልቅ ውሳኔዎች፣ የመጀመሪያው ትምህርት ቤትን ለመክፈት ምን አይነት ዝግጅቶች አሉ? በእያንዳንዱ ክልል በእያንዳንዱ ዞን በእያንዳንዱ ወረዳ ትምህርት ቤት ልንከፍት የሚያስችሉትን ሁኔታዎች እንገመግማለን። በጤና ሚኒስቴር በደብልዩ ኤች ኦ የተቀመጡትን ስታንዳርዶች በማሟላት ትምህርትን መቼ መክፈት እንችላለን የሚል ነው የመጀመሪያ ውሳኔ። ሁለተኛው ትምህርት ቤት ከከፈትን እንዴት ሊቀጥለው የሚመጣ ውሳኔ የስምንተኛ ክፍል ፈተና መቼ ይሆናል፣ የአስራ አንደኛ ክፍል መቼ ይሆናል፣ ሁለተኛው ውሳኔያችን ይሆናል። ሌላ ሶስተኛው የግል ትምህርት ቤቶችን ለመለከተ የምናስተላልፈው ውሳኔ ነው። የግል ትምህርት ቤቶችን ለየት የሚያደርገው ከክፍያ ስርዓት ጋር ወላጆች በብዙ እየተሸገሩበት ያሉ እኛም ዘንድ የተለያዩ ኬዞች ስላሉ ከክፍያ ስርዓት ጋር ከዚህ በፊት ደጋግመን ያነሳናቸውም አሁን ግን የመጨረሻ ውሳኔ የምናስተላልፍበት እና የግል ትምህርት ቤቶች ከክፍያ ጋር የሚያደርጉትን ሁኔታ አቅጣጫ የምናስቀምጥ ይሆናል። ከዚህ በተጨማሪም አዲሱ የትምህርት ስርዓት ዝግጅት አካሄድና ሁኔታ በውይይቱ ላይ የሚገመገም ሲሆን ውሳኔ ይሰጥበታል ተብሎ ይጠበቃል። የጎልማሶች ትምህርት አሰጣጥና አፈጻጸምም በውይይቱ ውሳኔ ከሚያገኙት ጉዳዮች መካከል መሆኑን ሚኒስትሩ አብራርቷል። የጉልማሶችንም ትምህርት ላይ ከፍተኛ ሪፎርም አምጽተናል። ስለዚህ ትምህርት ለገበሬው ምንድን ነው? ለአርሶ አደሩ ምንድን ነው? ለአርብቶ አደሩ ምንድን ነው? ለቤት ሰራተኛ ለቤት ትምህርት ምንድን ነው? የሚል አዲስ የትምህርት ስርዓቱን አቅጣጫ የሚያስቀይር አሁን ካለን የፎርማል ኤዱኬሽን በተለይ ከሙያ ጋር በተገናኘ ቅዶችን ሪፎርም አድርገናል። ይሄ በጥናቱ ይካል። ስለዚህ ይህንን የጉልማሳ ትምህርት በአዲስ ቅኝት ኢትዮጵያ ውስጥ የሊትሬሲ ሬታችንን ከማሳደግ አኳያ ግዙፍ የሆነውን የአርሶ አደርና የአርብቶ አደር ኮሚኒቲያችንን ከመድረስ ኩባንያ ለአርብቶ አደር ትምህርት የሚጠቅሙ የእንስሳት ሀብቱን የተሻለ ማድረግ ነው። ትምህርት ለገበሬው ሊያሻደሩ የሚጠቅሙ የተሻለ ገበሬ ሞር ፕሮዳክቲቭ የሆነ ገበሬ እንዲሆን ማድረግ ነው። ስለዚህ ትምህርት በዚህ መንገድ ተቃኝቶ አዲስ ጥናት የሚቀርብበት ይሆናል። ለ2013 ትምህርት ዘመን ክልሎችና ከተሞችም እንደየነባራዊ ሁኔታቸው ዝግጅት እያደረጉ መሆናቸውን የአሜሪካ ድምጽ ያነጋግራቸው ኃላፊዎች ገልጿል። አቶ ዘላለም ሙላቱ የአዲስ አበባ ትምህርት ቢሮ ኃላፊ ናቸው። እየተደረጉ ያሉትን ዝግጅቶች አብራርቷል። ከፍተኛ የሆነ የኮቪድ ስርጭትና ሞት እየተመዘገበ ያለው አዲስ አበባ ላይ ነው። አዲስ አበባ ላይ ያለ ነባራዊ ሁኔታ እንግዲህ ይህንን ነገር ለመታደግ ተብሎ ትምህርት ቤቶች ለዚህ ቀውስ ጊዜ አስተዳደር ውለዋል። ይህን ቀውስ ጊዜ አስተዳደር ለማየት ትምህርት ቤቶች ለኳራንታይን፣ ለፖሊስ፣ ለሌሎች አካላቶች መጠቀሚያ ነበሩ። ይህን መዝን የማስለቀቅ ዲስኢንፌክት የማድረግ ለመማር ማስተማር ሂደቱ ምቹ እንዲሆኑ የማድረግ ስራዎችን እየሰራን ያለ ነው እንደ ሌሎች ክልል የሚታይበት ሁኔታ አለ ብለን አናስብም። በተለየ መልኩ የተለየ ጥንቃቄ፣ የተለየ ግብአት፣ የተለየ ጊዜ ይፈልጋል የአዲስ አበባ ሁኔታ። ይህን ለማድረግ እንግዲህ ተማሪ ወላጅ ተማሪዎችን ላኩ ብለ ስናነሳ ተማሪዎችን ወደ ትምህርት ቤት የሚልክ ቤተሰብ ምን አይነት መተማመን ይኖረዋል፣ የሚለውን ነገር ትምህርት ቤቱና ወላጅ ማቱን መተማመን ሊኖር ይገባል። ተማሪዎችንም ቤተሰብንም ለአደጋ በማይገልጽ እና ኤክስፖዝ በማያደርግበት መልኩ ቅድመ ዝግጅቶችን እያጠናቀቅን ነው። ይህ ደግሞ በትክክል መቶ ፐርሰንት እርግጠኛ ማድረግ የሚችልበት ጊዜ የተወሰነ ቀናትና ጊዜያት ይፈልጋሉ። እሱን በዚህ እኛን የከተማ አስተዳደሩ ነባራ ሁኔታ በመገናዘበ መልኩ ፎርዋርድ እናደርጋለን። የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ በሀገር ደረጃ የሚገኙ 26 ሚሊዮን ተማሪዎች ውስጥ ከሚሊዮን በላይ ተማሪዎች በክልሉ የሚገኙ በመሆናቸው አስፈላጊውን ቅድመ ዝግጅት እያደረግን ነው ሲሉ ገልጿል። ተጨማሪ ክፍሎችን የመገንባት እርምጃዎችን ወስድናል። 32 በላይ ተጨማሪ ክፍሎችን ገንብተናል። ተጨማሪ ክፍሎች ብቻ ሳይሆኑ ውሃ መግባት የሚችልባቸውን ቦታዎች ውሃ የማስገባት ማብራት የማስገባት ሽፍ ቤት የመገንባት ተጨማሪ እነዚህ ነገሮች አድርገናል። መጽሐፍ መሰባሰብ ስራ ሰርትናል። አንድ ሚሊዮን መጽሐፍ ተሰበስባለን ብለን ወደ 13 ሚሊዮን መጽሐፍ ሰብስብናል። እንግዲህ እነዚህን ክፍሎች ደግሞ ስንገነባ ተጨማሪ አስተማሪዎች ያስፈልጋሉ። እኛ እንደለየ ነው ወደ 24ሺ 240 አስተማሪዎች ተጨማሪ በአንደኛ ደረጃ ያስፈልጋሉ። እነዚህን የ3ኛ ዓመት ኮሌጅ ተማሪዎች አሉ፣ ወደ 25ሺ 300 ተማሪዎች አሉ። ሰው በቂ አስተማሪ ይኖረናል ብለን እናስባለን። እነሱን ጥሪ አድርገናል። ኮሌጆች አሁን ቱሪያ ሰጥ ወደ ፈተና ይገባሉ። ከዛ ወደ ቅደስ ሲገቡ የአስተማሪ ችግር ይቀለላል። ምዝገባ ጀምረናል። 112 ሚሊዮን ልጆች ለማስተማር ነው ያሰሩ ነው። ከዛ ውስጥ እስከ ትላንት 3.4 ሚሊዮን ልጅ መዝግበናል። በትምህርት ሚኒስቴር እየተካሄደ ባለው ውይይት ላይ የምተላለፈው ውሳኔም በነገ ዕለት ለህዝብ ይፋ እንደሚደረግ ሚኒስቴሩ ገልጿል። ለአሜሪካ ድምፅ ፀሐይ ዳምጤ ነኝ ከአዲስ አበባ።